You're with SBS Radio. ወቅታዊ ጉዳዮች የኮቪድ-19 ወረርሽኝ ሲዛመት ለአቅመ ደካሞች ምግቦችን በማድረስ የአረጋውያኑን ደህንነት በማረጋገጥ ሁነኛ ሚና ከተጫወቱት ውስጥ ተጠቃሾቹ የበጎ ፈቃድ ግልጋሎት ሰጪዎች ናቸው። የብሔራዊ በጎ ፈቃደኞች ሳምንት ከሜይ 18 እስከ 24 ተከብሮ በሚውልባቸው ቀናት የበጎ ፈቃድ ግልጋሎት ሰጪዎች ምግበር ጎልቶና ደምቆ ተነስቷል። በጣሙን ጠቃሚ ለሆኑ ግልጋሎቶቻቸውም የላቀ እውቅና እንዲሰጣቸው ተጠይቋል። የቀድሞው ዓለም አቀፍ እግር ኳስ ተጫዋች የነበረው ክሬግ ፎስተር በአሁኑ ወቅት የኤስቢኤስ የስፖርት ተንታኝ ሆኖ ይሠራል። ትኩረቱን ወደ በጎ ፈቃደኝነት አዙሯል። ፎስተር የስፖርት ድርጅቶች አባሎቻቸውና አትሌቶቻቸው ጊዜያቸውን ረዴት ለሚሹ በበጎ ፈቃድ ግልጋሎቶች እንዲቸሩ ጠይቋል። አያይዞም ማህበራዊ ግዴታን ለመወጣት ለስፖርቶች መልካም አጋጣሚ ነው። የህብረተሰብ ኃላፊነት አለባቸውና፣ ዘልቆ የሚሰማኝ ይህ ነው። ለስፖርቱ ይህን የተገለለ ጊዜ ለበጎ አድራጎት ተግባር መዋል ይገባል። እግር ኳስ የምጫወተው እሁድ ከቀትር በኋላ ብቻ ነው። አማተር ሆኛለሁ። የስፖርት ግጥሚያ ጊዜዎች በተራዘመበትም ወቅት የስፖርቱ ማህበረሰብ ጊዜውና ራሱን ለአውስትሬሊያ ህብረተሰብ መቸር አለበት ብሏል ፎስተር። ፕሮፌሽናል እግር ኳስ ተጫዋች በነበረበት ወቅት የበርካታ እግር ኳስ ክለቦች ደጋፊ ምሰሶዎች የነበሩት በጎ ፈቃደኞች እንደነበሩ ያስታውሳል። የቀድሞ የአውስትሬሊያ እግር ኳስ ብሔራዊ ቡድን ተጫዋቹ ፎስተር በዚህ የበጎ ፈቃደኞች ሳምንት በሚከበርበት ወቅት በጎ ፈቃደኞች ለመልካም አስተዋጽኦቻቸው እውቅና እንደሚቸራቸው ያለውን ተስፋ ገልጧል። ያም ተጨማሪ ሰዎች ጊዜያቸውን ለግብረ ሰናይ ተግባራት እንዲያውሉ እንደሚያበረታታ ያምናል። አንድ ሶስተኛ አውስትራሊያውያን የበጎ ፈቃድ ግልጋሎት የሚሰጡ ሲሆን አዘቦታዊ በሆነ ዓመት ውስጥ አምስት ነጥብ ስምንት ሚሊዮን የበጎ አድራጎት ግልጋሎታቸውን ያበረክታሉ። በደን ቃጠሎች ወቅት እንዳከናወኑት ሁሉ አሁንም በኮቪድ አስራ ዘጠኝ ወረርሽኝ ጊዜም ተነሳሽነትን አሳይተው ግብር ላይ አውለዋል። በበጎ ፈቃደኝነት ረገድ ከፍተኛ አስተዋጽኦ እያበረከቱ የሚገኙት ዕድሜያቸው በሰላሳዎቹና አርባዎቹ የሚገኙት ናቸው።